ወደ መጀመሪያው ዘገባችን እንለፍ። ለአስራ አራት ዓመታት ያክል በኤርትራ መሽጎ በኢትዮጵያ ያለውን መንግሥት ለመጣል ሲታገል የነበረው የትግራይ ሕዝብ ዴሞክራሲያዊ ንቅናቄ ሊቀመንበርና ቁጥራቸው ከገለልተኛ ወገን ያልተጣራ የሰራዊቱ አባላትን የትግል ሜዳውን ጥሎ መኮብለሉ የሰሞኑ ትልቅ የፖለቲካ ጉዳይና መነጋገሪያ ሆኖ ሰንብቷል። የኢትዮጵያ መንግሥት ጉዳዩን ትልቅ ድል አድርጎት ከአስመራ የሚደረግ የትጥቅ ትግል አበቃለት ይል ይዟል። ኮብላዩን ሞላ አስገዶ ምንም ጀግና ብሎታል። የተቃውሞ ካምፕ በአመዛኙ ሞላ አስገዶምና የኮበለለው ጦር እዚህ ግባ የሚባለው አይደሉም፣ ትግሉ የበለጠ ይጠናከር እንደሆነ እንጂ የሚያቆመን አይኖርም የሚል መግለጫ እየሰጡ ይገኛሉ። ዋዜማ ከተለያዩ ጉዳዩን በቅርበት ሊያውቁ ይችላሉ ከተባሉ ምንጮች ያሰባሰበችው መረጃ እንደ ምንጮቹ የፖለቲካ አቋምና አስተሳሰብ የተቃኘ መሆኑን ለመገንዘብ ከባድ አልነበረም። ይሁንና ከሁሉም ምንጮች በተመሳሳይ የተገኘውና ለማጣራትም ሙከራ ያደረግንበትም ብቻ ለዛሬ እንገራቸው። የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ሊቀመንበር ሞላ አስገዶም ራሱ እንዳመነውና በተግባርም እንዳረጋገጠው ለኢትዮጵያ መንግስት ወግኖ በውስጥ አርበኝነት ከአንድ አመት በላይ ሲሰራ ቆይቷል። ሊቀመንበሩ ሞላ አስገዶም ለኢትዮጵያ መንግስት ይሠራ ከነበረ አሁን ምን ተገኘና ወደ ኢትዮጵያ መሸሽ አስፈለገው የሚል ጥያቄ የነገሩ ዋና ምርት ነው። ሞላ አስገዶም ከኤርትራ ጥቂት ወታደሮቹን ይዞ የመኮብለሉን መረጃ በዕለቱ ያደረሱን ምንጮች ግለሰቡ ከተወሰኑ ወታደሮች ጋር በመሆን ከ50 ኪሎ ሜትር በላይ የሆነውን የሱዳን ድንበር አቋርጦ ለማለፍ የወሰደበት ጊዜ እንዲሁም ግለሰቡን ወደ ሱዳን እንዳልፍ ለማቆም የተደረገው ውጊያ የፈጀውን ጊዜና ፍጥነቱ ሞላ አስገዶም በሽሽት ላይ እንደነበረ ግልጽና አመላካች ነው ይላሉ ምንጮቹ ጨምረው እንደነገሩም ግለሰቡ እየገሰገሰ የነበረው ሕይወቱን ለማትረፍ ነው ከሁለት ቀናት በኋላ የአስመራ ምንጮች እንደጠቆሙን ደግሞ ሞላ አስገዶም በኢትዮጵያውያን አዲስ ዓመት ላይ ከኢትዮጵያ መንግስት የተሰጠውን ተልእኮ ለመፈጸም ተሰናርቶ ነበር። ተልእኮ ምን እንደሆነ ምንጮቹ ባይገልጹም የኢትዮጵያ ተቃዋሚዎችን ትግል እንዳገግም የማድረግ ተልእኮ ነበር ሲሉ ይገልጹታል። በተለያዩ ድርጅቶች መካከል የሀገርህን አድን ጥምረት ከተመሰረተበት ዕለት ጀምሮ ወይም ደግሞ ከዚህ አስቀድሞ የኤርትራ መንግስት ሞላ አስገዶም አጠራጣሪ እንቅስቃሴዎችን እያደረገ መሆኑን የጠረጠረ ይመስላል። የኢትዮጵያ መንግስት ሞላ አስገዶም በሻእቢያ ተይዞ እቅዱ ሁሉ ከሚከሽፍ የሀገርህን አድን ጥምረቱ ምክትል ሊቀመንበር ወደ ኢትዮጵያ መኮብለል የሚያስገኘውን የፖለቲካ ትርፍ በማስላት በአስቸኳይ ከኤርትራ እንዲወጣ መመሪያ እንደሰጠውም እነዚሁ ምንጮች ጨምሮ ይገልጻሉ። የኢትዮጵያንና የኤርትራን መንግስታት ታሪክ የሚያውቁ ሁሉ እንደሚገነዘቡት አንዳቸው በአንዳቸው ውስጥ ሰርጎ ገብ በማስረግና ምስጢራዊ መረጃን በማግኘት የሚስተካከላቸው የለም። ይህ ሁኔታ እስከ ዛሬም ድረስ ቀጥሏል። የሙላ አስገዶም ኩብለላም ለተቃዋሚ ጎራ ግራ መጋባትና ድንጋጤም ጭምር ያስከተለ ሲሆን በመካከለኛው ምስራቅና በአፍሪካ የተለያዩ አካባቢዎች ያሉ ጦር አንስተው መንግስታቸውን የሚፋለሙ አማጺ ድርጅቶች መሆኑ ንቅናቄዎችን አወቃቀር፣ የጸጥታ ፕሮቶኮል እና የመረጃ ፍሰትን ለተመለከተ ኢትዮጵያውያኑ አማጽያን ከዓለም ታሪክ የሚማሩት ነገር ሳይኖር እንደማይቀር ያመላክታል። የጥምረቱ ምክትል ሊቀመንበር የኢትዮጵያ መንግስት ትክል ከነበረ ከጥምረቱ አመሰራረት በፊት ጀምሮ የነበሩ ፈተናዎችን በተብራራ መንገድ ማስላቱና ለቀጣይ መዘጋጀትም አስፈላጊ መሆኑን የተቃውሞውን ጎራ የሚደግፉት አስተያየት ሰጪዎች ይስማሙበታል። ሞላ አስገዶም አዲስ አበባ ሲደርስ በሰጠው መግለጫ ላይም በመንግስት የተቀረጸ የንግግር አጀንዳ ተሰጥቶት መናገሩ በግልጽ ይታይ ነበረ ሲሆን ይህ የተደረገበትን ምክንያት ሌሎች እንዲናገራቸው የማይፈለጉ ሚስጥሮችን ለመጠበቅ ያለመ መሆኑን መገመት ቀላል ነው። ድርጅቱ የትግራይ ህዝብ ዴሞክራሲያዊ ንቅናቄም ሞላ ብቃት አልነበረውም። ከድርጅቱም ተገምግሞ ከሊቀመንበርነት ልናነሳው ነበረ ነበር ሲል መግለጫ አውጥቷል ያለፉት 50 ዓመታትን የኢትዮጵያ የፖለቲካ ታሪክ ለተመለከተ በሰርጎ ገብነት በመከዳዳትና በመጠፋፋት ያሳየንን ብዙ የታሪክ ገጾች ወደ ኋላ ስንገለብጥ የሞላ አስገዶምና የታጣቂዎቹ ኩብለላ እንበለው ክዳት ያን ያክል የሚያስደንቅ አይደለም። አደገኛ መሆኑን ግን መካድ አይቻልም። ለዋዜማ ራዲዮ፣ አርጋዎች ነኝ።